ካሩቱሪ ግሎባል ኢትዮጵያ ውስጥ ሰፋፊ መሬቶችን በኪራይ ወስዶ ሰብሎችንና አበባ እያመረተ የሚገኝ ግዙፍ አግሮ ኢንዱስትሪ ኩባንያ ነው። ኩባንያው ኢትዮጵያ ውስጥ በጋምቤላ ክልል ከ200,000 በላይ ሄክታር መሬት ተረክቦ እየሠራ ሲሆን፣ ኦሮሚያ ውስጥም በባኮ ከተማ አቅራቢያ በቅርቡ እንዲሁ ሰፊ የእርሻ ማሳ መውሰዱን ከዚህ በቀደመ ዝግጅታችን ማንሳታችን ይታወሳል። ካሩቱሪ ካሩቱሪ የግብርና ምርት ኩባንያ ነው። ሥራ የጀመርነው የዛሬ 18 ዓመት አበባ ወደ ውጪ በመላክ ላይ ነበር ይላሉ የኩባንያው መስራችና አሁንም ዋና ሥራ አስፈጻሚው ሳይ ራማክሪሽና ካሩቱሪ በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ ነው ይህን የተናገሩት። ዋና ስራው አበባ ላኪ ሆኖ መቀጠል እንደሚሆንም ተናግረዋል ካሩቱሪ ከምርታችንና ወደ ውጭ ከምንልከው ምርት በመነሳት ዛሬ እኛ ዋነኞቹ የአበባ ምርትና ገበያ ስራ ኩባንያ ነን እስካሁን ድረስ በቀዳሚነት ከኬንያና ከኢትዮጵያ ምርቶች ከግማሽ ቢሊዮን በላይ እግር አበባ ለውጭ ገበያ ልከናል በእኛ የአበባ ስራ ላይ ወደ ሰባት ሺህ የሚሆን ሰው ይሰራል ብለዋል ካሩቱሪ የዛሬ ሶስት ዓመት አካባቢ ደግሞ በሌሎች የግብርና ምርቶች ላይ ለመሰማራት አስበው ከኢትዮጵያ መንግሥት ላይ መሬት ተከራይተው እየሰሩ መሆኑን ሩዝ በቆሎ ተብሎ የዘንባባ ዘይትና የሸንኮራ ገዳ ለማልማት መሬቱን እያዘጋጁ መቆየታቸውን ባለፈው ዓመትም የመጀመሪያ ምርታቸውን በአጥጋቢ ሁኔታ ማንሳታቸውን ሚስተር ካሮቱሪ ያመልክተዋል። ስፋት ባለው ማሳ ላይ እንደ በቆሎ፣ ሩዝ፣ ስንዴ ለመስራት እየተሰናዱ መሆናቸውን ነው ካሮቱሪ የሚናገሩት። ወደ ሰኔ አካባቢ አዝመራው ሁሉ ተዘርቶ ያልቃል ብለዋል። የህንዱ ካሩቱሪና የሌሎችም ሀገሮች ኩባንያዎች በአፍሪቃና በሌሎችም ክፍላት ዓለም የሚይዟቸውን ወይም የያዟቸውን መሬቶች ሁኔታ ከሚከታተሉ ዓለም አቀፍ ተሟጋቾች መካከል ደግሞ ዩናይትድ ስቴትስ ውስጥ ያለው ኦክላንድ ኢንስቲትዩት አንዱ ሲሆን የኢንስቲትዩቱ ዳይሬክተር አኑሪድ ሀሚታል በቅርቡ ለቪኦኤ የሰጡት በነበረ መግለጫ በዓለም ዙሪያ ከ60 ሚሊዮን በላይ ሄክታር መሬት መሸጡን ወይም መሰጠቱን የዓለም ባንክ ያወጣው መረጃ እንደሚጠቁም አመልክተው ነበር። የሰብአ ሰብአዊ መብቶችና የአካባቢ ጥበቃ ተሟጋቾቹ ክሶችና ስጋቶች ግን አግባብ አለመሆናቸውን ይህ የመሬት ቅርምት ጉዳይና እሰጣገባው ተጋግሎ ከፍተኛ ዓለም አቀፍ አጀንዳ ላይ ወጥቶ በነበረ ሰሞን የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ እንዲህ ሲሉ ገልጸዋቸው እንደነበር ይታወሳል። ር መሬት መቀራመት ስለሚባለው ነገር የተሻለ ማወቅ ከሚገባቸው ሰዎች የሚሰማው ስጋት ቦታውን የሳተ ይመስለኛል። በኢትዮጵያ ያለው ሁኔታ ለምሳሌ ብንመለከት መሬትን በግል መያዝ የተፈቀደ አይደለም፣ ሁሉም መሬት የሕዝብ ሀብት ነው። ስለዚህም ባጭሩ የመሬት ቅርምት አጋጣሚ ሊፈጠር አይችልም። ጠቅላይ ሚኒስትሩ አክለውም ሁኔታው ልማት በተዳከመባቸው ወይም የሕዝቡ አሰፋፈር የተመናመነ በሆነባቸው አካባቢዎች ያሉ መሬቶችን በጋራ አሸናፊነት ላይ የተመሠረተ ጥቅም እንዲሰጡ ማድረግ ነው ብለው ነበር፣ የመንግሥታቸውን አቋምና አሰራር ሲገልጹ ዋት ዊ ሃቭ ደን ኢዝ ቱ ቢልድ ኢንፍራስትራክቸር ኢን ዞዝ ኤሪያስ እኛ ያደረግነው በእነዚያ አካባቢዎች መሠረተ ልማት ዘርግተን ለሀገር ውስጥም ለውጭም የግል ዘርፍ መዋለንዋይ እንዲያፈሱ ክፍት ማድረግ ነው። ይህ የሆነው በግልጽ በተቀመጡ የክራይ ውሎች ነው። ሁላችንም የምናሸንፍበት ወይም የምናተርፍበት አሰራር ነው። ይህ መሬትን መቀራመት አይደለም። በመሆኑም የተፈጥሮ አካባቢና ሌሎችንም አስፈላጊ መመሪያዎችን በማዘጋጀታችን አንጨነቅም። ከዚህ አሰራርም ሁላችንም አትራፊ መሆናችንን እርግጠኞች እንሆናለን። የኦክላንዷ አኑሪት ሚታል ግን አሁን የተያዘው መሬትን ለውጭ ባለ ሀብቶች መስጠት ማኅበረሰቦችንና ሀገርንም በሚጠቅም መንገድ አይደለም ነው የሚሉት። ይሄ እንደዚህ አይነቶቹ የመሬት ኪራዮች መሬቱን ከሰው እየወሰዱ ድሆቹን ተጠቃሚ እናደርጋለን ማለት የቃላት ጋጋታ ነው። ከነዚህ መሬቶች በጥናታችን መሰረት አብዛኛው ለምና የሚታረስ ነው። ለመሰረተ ልማት የቀረቡ፣ ለማጓጓዣ የቀረቡ ናቸው። ለዚህ ነው የሚፈልጓቸው። ለውጭ አልሚዎች የሚሰጡት መሬቶች ልማት ያልተካሄደባቸው ወይም ዱር የነበሩ ወይም የልማት እንቅስቃሴው አነስተኛ እንደሆነ የሚታመንባቸው ፌዴራል የሚባሉና ክልሎች ለፌዴራሉ መንግሥት በአደራ የሰጧቸው መሬቶች እንደሆኑ በኢትዮጵያ የክልልና ፌዴራል ባለሥልጣናት ተናግረዋል። እነዚያ መሬቶች ልማት ያልተካሄደባቸው ከሆኑ ለአልሚ መሰጠታቸውን ኦክላንድ ኢንስቲቱትና አብረውትም ድምፃቸውን ለማሰማት የሚታገሉት ወገኖች እንዴት ያዩታል? በግብርና ላይ በመሬት ላይ መዋለ ንዋይ ማፍሰስ የግድ መጥፎ መሆን የለበትም። እኛም እንደ ኢንስቲቱት በግብርና ላይ የሚፈስን መዋለ ንዋይ አንቃወምም፣ እንዲያውም እናበረታታለን። የአፍሪቃ ሀገሮች የሚሊኒየሙን የልማት ግቦች የማሳካታቸው ሁኔታ በእንዲህ አይነት ኢንቨስትመንቶች ላይ ይመረኮዛል። ችግሩ ምንድን ነው? እነዚህ ኢንቨስትመንቶች ምንድን ናቸው? ተጠቃሚውስ ማን ነው? በአንድ በኩል እነዚህ ኢንቨስትመንቶች ለአፍሪካና ለሀገሮቹ ድንቅ ናቸው፣ አፍሪካ ውስጥ ሥራ ለመፍጠር ያስችላሉ ይባላል። ይሁን እንጂ አኑሪ ዳሚታል በጥናት አረጋግጠናል ሰዎቻችን በየአካባቢው እየሄዱ በመሬት ላይ ያለውን ሁኔታ አይተዋል። በሚሉት መሠረት የአገሬው ሰው ተጠቃሚ አይደለም። ልማቱ የሚካሄደው ሰውን በማፈናቀል በሚከፈል ዋጋ የተፈጥሮ ምህዳርንና የአካባቢ ደህንነትን ሊያናጋ በሚችል አሰራርና የግብርና ግብዓቶች አጠቃቀም ነው ብለው ያምናሉ። የካሩቱሪ ግሎባል መሥራችና ዋና ሥራ አስፈጻሚ ሳይ ራማክሪሽና ካሩቱሪ በዚህ የመሬት ነጠቃ ወይም ቅርምት እያሉ ኦክላንድ ኢንስቲቱትና ሌሎችም በሚጠሩት በሚያወግዙትም አሰራር ውስጥ ቃሉ ቀዳሚ ተዋንያን አንዱ እንደሆኑ ይታወቃል። ካሩቱሪ ይህንን የቅርምት ታሪክና ሌሎችም ክሶች ይቃወማሉ። ይህ በንግድ እርሻ ሥራ ላይ በተሰማሩ ኩባንያዎች ላይ የሚሰማው ወቀሳ አግባብነት የሌለው ነው። አንደኛ መሬቱ የመንግሥት ነው፣ እኛ የያዝነው በኪራይ ነው። ዋናው መታወቅ ያለበት ቁም ነገር ግን መሬት መንጠቅ ማለት መሬቱን ከትውልድ ትውልድ ሲወራረስላቸው የመጣና በላዩ ላይ የሚኖሩ ሰዎችን በኃይል አባረህ እነርሱን የምንም ተጠቃሚ ሳታደርግ መውሰድ ማለት ነው። እኛ ግን የእኛን እርሻ ለማስፋፋት ስንል አንድም ነጠላ ቤትና ቤተሰብ አላነሳንም። በማሳዎቻችን ላይ በርካታ ቁጥር ያላቸው መንደሮች አሉ። ከሰው ጋር ያለን ግንኙነትም ልብ ለልብ የተግባባ ነው። የተሻሉ የግብርና ዘዴዎችን ለመማርና ምርታማነታቸውን ለማሳደግ አብረን በቅርበት እየሠራን ነው። ካራቱሪ በማሳዎቹ ላይ ማዳበሪያም ሆነ የተባይ መድኃኒት እንደማይጠቀሙ በዚሁ ቃለ ምልልስ ላይ ተናግረዋል። እርሳቸው በከፈቱት ትምህርት ቤት ከ2500 በላይ ሕፃናት እንደሚማሩ፣ እርሳቸው በከፈቱት የሕክምና ተቋም ሰው የጤና አጠባበቅ አገልግሎት እንደሚያገኝ፣ ንጹሕ ውሃ ለማቅረብም የውሃ ጉድጓዶችን እንደሚቆፍሩ ገልጸዋል። በተደጋጋሚ ረሃብ በምትጎዳ ሀገር ውስጥ የሚመረተው ምግብ የሚላከው ለውጭ ገበያ ነው የሚለውንም ክስ ካሩቱሪ በዚሁ በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ አጥብቀው ተቃውመዋል። ጋምቤላ ውስጥ የምናመርተው እያንዳንዱ ጥሬ የሚሄደው ለምሥራቅ አፍሪካ ገበያ ነው። በቅድሚያ ለኢትዮጵያ፣ ከዚያ ኬንያ፣ ዩጋንዳ፣ ታንዛኒያና የአካባቢው ሀገሮች የዚህ ዝግጅት ቀሪ ክፍል ከሚስተር ካሩቱሪ ጋር የተደረገውን ቃለ ምልልስ ቀሪ ክፍል እንዲሁም የተንታኞችና የታዛቢዎችን አስተያየቶች አካቶ ይቀጥላል። እናንተም በንግግሩ ተሳተፉ። ለዛሬ ጤና ይስጥልኝ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።